የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። ለዛሬ ከሳምንት ውስጥ ከተሰሙት ጥንቅሮቻችን መራር ጠን ይዘንላችኋል። የክርስትና ሆነ እስልምና እምነት አስተምሮ ሰላምን መስበክ መሆኑንና መሆኑን የሃይማኖት አስተማሪዎች ገለጹ። ክርስትና በክርስቶስ የተመሰረተ ነው። የክርስቶስ ትምህርት ደግሞ ራስ ለሌሎቹ አሳልፎ መስጠት ነው። ሃይማኖት ምክንያት አድርጎ በሌላው ላይ ክፉ ማድረግ፣ በሃይማኖት ስም ክፉ ነገርን ማድረግ ጥርቅን አያደርስም። መጀመሪያ ሰዎች ሊያረጋግጡ የሚገባቸው ደህንነት ነው። ይህን አስመልክቶ ቁርአን ላይ ነቢዩላህ ኢብራሂም ጌታውን ጠሎት አደረገ ብሎ የነገረን አላህ ربي جعل هذا البلد آمنا መጀመሪያ የጠየቀው ጥያቄ ነው። ጌታዬ መጀመሪያ ሀገሬን አማን አድርግልን። عدد ቀደም ሲል የሰማችሁት ቀሲስ አሸናፊ ዱጋ ዋቄን ሲሆን ተከትሎ የሰማችሁት ደግሞ ኡስታዝ ጀማል በሽርን ነው። ሙሉ ዘገባውን ከዜና በኋላ ታዳምጣላችሁ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ትሰማላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። አሁን ቀዳሚው የዕለቱን ርዕሳችን እናስደምጣችሁ። የክርስትናም ሆነ እስልምና እምነት አስተምህረቶች ሰላምን መስበክ መሆኑን የሃይማኖት አስተማሪዎች ገለጹ። ጽዮን ግርማ በዚህ በዩናይትድ ስቴትስ የሚገኙትን ቀሲስ አሸናፊ ዱጋ ዋቄንና ኡስታስ ጀማል በሽርን ሰላምን በተመለከተ የሃይማኖት አስተምህሮ ምንድን ነው የሚል ጥያቄ ጠይቀሻቸው ነበር። አዎ፣ ወደ ዘገባው እንለፍ። ቀሲስ አሸናፊ ዱጋ ዋቄ በዋሽንግተን ዲሲና አካባቢው እንዲሁም በደብረገነት መድኃኔዓለም ቤተ ክርስቲያን ያገለግላሉ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት አስተምህሮ ሰላም ነው ይላሉ። የሃይማኖቱ አስተምሮ እንግዲህ ክርስትና በክርስቶስ የተመሰረተ ነው። የክርስቶስ ትምህርት ደግሞ ራስ ለሌሎቹ አሳልፎ መስጠት ነው። ሃይማኖት ምክንያት አድርጎ በሌላው ላይ ክፉ ማድረግ ሃይማኖትን የበላይነት ነው። ይህን ነው ብሎ በሃይማኖት ስም ክፉ ነገርን ማድረግ ጽድቅን አያደርስም፣ ክርስቶስም አላስተማርም። ሃይማኖት ለሌላው መሞት ነው። ሃይማኖት በጎ ስራን መስራት ነው። ሃይማኖት ከሁሉ ጋር መኖር ነው። ሃይማኖት ለሁሉም እኩል በጎ ነገርን ማድረግ ነው። ሃይማኖት ነፍስን ለሌሎቹ አሳልፎ መስጠት ነው። ሌላ የለውም። ሃይማኖት ሃይማኖት ክርስቶስን ይዞ መገኘት ነው። ሌላ እምነት የለውም። ሌላ ትርጉም የለውም። በሃይማኖት ስም የሚደረግ ፖለቲካ ሁሉ እስከዛሬ እንሰማለን። እግዚአብሔር ዋጋን የሚሰጥበት ነው። ቤተ ክርስቲያንም አላስተማረችም። የሚያሳድዷቸውን መርኩ ነው ሃይማኖት የሚለው የሚረግሟቸውን መርኩ ለሚገሏቸው፣ ለሚያሰቃዩቸው ጸሎታ አድርጎ ይሄ ነው የክርስትና ትምህርት ይሄው ነው። ለሌላው ራስን አሳልፎ መስጠት እንጂ በሃይማኖት ምክንያት የሃይማኖት ጦርነትን መዝራት አይቻልም። የምናምነው ክርስቶስን ነው። ኃይል ሁሉ በሱ ዘንድ ያለ። ስለዚህ የሃይማኖት ሰው የሰላም ሰው ነው፣ የወንጌል ሰው የፍቅር ሰው። ሃይማኖት ፍቅርን ብቻ ነው የሚዘራው። ወጣቶች በዚህ ላይ ነው መብቀል የሚገባቸው፣ በዚህ ላይ ነው መጓዝ የሚጓባቸው። ሃይማኖት የመልካም ዘር መብቀያ የእርሻ ቦታ ነው፣ ሌላ የለው። ቀሲስ አሸናፊ ሰላም የሁሉ ነገር መሰረት ነው ይላሉ። በኢትዮጵያ የሚከሰቱና እየተከሰቱ ያሉ ችግሮች መሰረታቸው ጥልቅ መሆኑን ገልጸው ከሁሉ በፊት ሰላምን ማስጠበቅ እንደሚገባ ይመክራሉ። የሰላም ፋውንዴሽን ኢማምና በዋሽንግተን ዲሲ የሙስሊም ማህበረሰብ ኢማም ኡስታዝ ጀማል በሽር በበኩላቸው የእስልምና እምነት አስተምህሮ መሰረቱ ሰላም ነው ይላሉ። ደህንነት የሚለው ነገር ከስማችን ጀምሮ የተያያዘ ጉዳይ እንደሆነ ነው ሃይማኖታችን የሚገልጽን ሙእሚን ማለት በአረብኛው ታማኝ ማለት ነው ለራሱ ለህብረተሰቡ ላለበት ለሚኖርበት ሀገር ደህንነት ጠባቂ ሰው መሆን አለበት እውነተኛ አማኝ ከሆነ በአማርኛው አማን ለሌሎች አማንን ሊሰጥ የሚችል ሰው መሆን አለበት ይሄ ነው ኢስላም የሚለውም ቃል ከሰላም ጋር የተያያዘ ነው በሃይማኖታችን በቁርአኑ ላይ ከመቶ አርባ አንቀጾች በላይ ስለ ሰላም የሚሰብኩ ናቸው። ሰዎች ከአቅማቸው በላይ ሆኖ ካልሆነ በስተቀረ ፈጽሞ ወደ ሌላው ሊሄዱ የማይችሉበትን ሁኔታ ነው ያስቀመጠው። ስለዚህ እስልምናውን እንዲሁም ደግሞ እምነቱን በትክክል አከብራለሁ የሚል ሰውና እውነተኛ አማኝና እውነተኛ ሙስሊም ነኝ የሚል ሰው ሰላማዊ ካልሆነ በስተቀረ ያ የሚለው አማኝ ነኝ ወይም ሙስሊም ነኝ የሚለው ነገር ውሸት ይሆናል። ም አንድ ሰው እምነቱን ራሱ ለመፈጸም ደግሞ ማንኛውም ነገር ለማድረግ በህይወት መኖር አለበት። መጀመሪያ የእሱ ደህንነት፣ የሱ ሰላም መረጋገጥ አለበት። ስለዚህ በእኛ እምነት ከእምነት ራሱ ከምናደርጋቸው የማንኛውም የእምነት ህግጋቶችን ማስፈጸም ቀድሞ መገኘት ያለበት ህይወት፣ ደህንነት፣ ሰላም ነው። እነሱ ከሌሉ ሌላው ነገር አይኖርም። ስለዚህ መጀመሪያ መቀመጫዬን እንደተባለው መጀመሪያ ሰዎች ሊያረጋግጡ የሚገባቸው ደህንነትን ነው። ይህን አስመልክቶ ቁርአን ላይ ነቢዩላህ ኢብራሂም ጌታውን ጸሎት አደረገ ብሎ የነገረን አላህ ረቢ ጅዐል ሀዘል በለደ አሚነን መጀመሪያ የጠየቀው ጥያቄ ነው። ጌታዬ መጀመሪያ ሀገሬን አማን አድርግልን። ይቀጥላል። ይህንን የቁርአን አንቀጽ አስመልክተው ብዙዎች የሙስሊም ሊቃውንት የሚተነትኑት አማን መሆን፣ ሰላም መሆን ከእምነት በፊት እራሱ ሊቀድም እንደሚገባ ነው የሚያሳዩት። ሰዎች አማን ካልሆኑ፣ ሰላም ካልሆኑ ፈጽሞ እምነታቸውንም ሊተገብሩ አይችሉም። አይምሯቸው ይሰረቃል፣ ልባቸው ይሰረቃል። መሰደድ እንደዚሁም መሞት የመሳሰሉት ነገሮች ነው የሚያጋጥማቸው። ሰዎች ካልተረጋጉ እምነታቸውንም ፈጽሞ ሊፈጽሙ አይችሉም። ሁለቱም የሃይማኖት አስተማሪዎች እስልምናና ክርስትና በኢትዮጵያ ውስጥ ተከባብረው የሚኖሩ ተከታዮች ያሏቸው እምነቶች መሆናቸውን ገልጸው፣ እነዚህ የሰላም መሰረት ያላቸውን እምነቶች የፖለቲካ ጉዳይ ውስጥ በመክተት ግጭት የሚፈጥሩና ጥቃት የሚያደርሱ ሊታቀቡ ይገባል ብለዋል። ተደጋጋሚ ውይይቶች እንደሚያስፈልግም ጠቁመዋል። ቀሲስ አሸናፊ ለወጣቶች መልእክት አላቸው። መልካም የሆነውን ትናንትና የነበሩ ወጣቶች በጎ ነገር ሰርተው ለእኛ አስተላልፈው ታሪክ ሰርተው ሀገርን አሸጋግረው በጎ ነገር ሰርተው ለሀገር የሚጠቅመውን ሁሉ ጉልበታቸውን ሁሉ መስዋዕት የሚሆኑበት በጎ ለበጎ ነገር ነፍሳቸውን ሁሉ ሰጥተው ዛሬ እኛ ያለንበት ደረጃ ላይ አድርሰዋል። እኛ በዚህ ዘመን ያለን ወጣቶች ደግሞ ምንድን ነው ለተተኪው መስራት የሚገባን ነገር ብለን መልካም የሆነውን ስራ ሰርተን መልካም ስም በዘመናችን መትከል አለን። የዘመኑ ወጣቶች ዛሬ የተሰራውን አጸያፊ ስራ ሰርተው በታሪክ አስቀምጠው ሄዱ የሚባል አለ። ይህንን ታሪክ መለወጣለን። ይህንን ታሪክ የምንለውጠው ምንድን ነው? ማንነታችንን ትክክለኛ ስብእናችንን ስናውቅ ብቻ ነው። እኛ እኮ ሰዎች ነን ብለን ስንል፣ ያን ጊዜ ማንንም አንነቅም። ሃይማኖቱ ሌላ ነው አንልም፣ ዘሩ ሌላ ነው አንልም፣ አቅጣጫው ሌላ ነው አንልም፣ ክልሉ ሌላ ነው አንልም። ለዚህ ሁሉ ማንነት ስብእናችንን ማወቅ ነው። እኛ ምንድን ነን? ሰዎች ነን። ሰዎች ነን ብለን ካወቅ ሰው ለሰው በጎ ነገርን ያስባል፣ በጎ ነገርን ይሰጣል። ይሄንን ለማድረግ እንግዲህ መልካም ስም ይዘን መገኘት አለብን ነው እኔ የምለው። ይህን መልካም ስም ለማየት ትናንትና የነበሩ ወጣቶች ያደረጉት ምንድን ነው? ነገ የሚኖሩት ወጣቶች የሚሰሩት ምንድን ነው? እኛ ደግሞ ዛሬ እየሰራንና ለነገዎቹ የምናስተላልፈው ከትናንትና ወጣቶች የወረስነው ስራ ምንድን ነው ብለን ዛሬ ዝግ ብለን ማስተዋል አለብን ነው ብለ ቀሲስ አሸናፊም ሆነ ኡስታዝ ጀማል ዜጎች የፈለጉትን እምነት እንዲያራምዱና ደህንነታቸው እንዲጠበቅ ደግሞ መንግስት ከላይ እስከታች ያለው ማዋቀሩን አስተካክሎ ደህንነትን ሊያረጋግጥ እንደሚገባ አሳስበዋል። በተጨማሪ ደግሞ ያልተገቡ ግጭቶች እንዳይፈጠሩ ተደጋጋሚ የጋራ ንግግርና ውይይት እንደሚያስፈልግ ጠቁመዋል። ከኢትዮጵያ አስጎብኚዎች ማህበር የተገኘ መረጃ እንደሚያሳየው ኢትዮጵያ ውስጥ ከሁለት መቶ በላይ ግለሰባዊና ድርጅታዊ አቋም ያላቸው አስጎብኚ ድርጅቶችና የጉዞ ወኪሎች ይገኛሉ። ከእነዚህ መካከል አንዱ የሆነው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም የጉብኝት ሂደቶችን አበይት ክፍሎች መስህቦች በሚገኙባቸው አካባቢዎች በሚኖሩ የማህበረሰብ አባላት እንዲከናወን በማድረግ ረገድ ፈር ቀዳጅ ሆኖ ይመደባል። ከተቋሙ የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባ ተባባሪ የሆነውት አቶ ግርማቸው አለባቸው እንደሚሉት በሺዎች የሚቆጠሩ የማህበረሰብ አባላት በቀጥታም ሆነ በተዘዋዋሪ ከዚህ አሰራር እየተጠቀሙ ነው። ሀብታሙ ስዩም ዝርዝሩን እንደዚህ ያሰማናል። ያደጋችሁበት ሜዳ፣ ተራራ፣ ሸንተረር ደስታና ሐዘን የተጋራችሁበት የአብሮነት ትዕይንት እኖርንበት የተለመደ ሕይወት መልክ ነው። ሀገር አቆራርጠው የኢትዮጵያን ምድር ለሚረግጡ ግን ገንዘብ ከፍለው ለማየት የሚመኙት ማራኪ የአይንም የልብም መስህብ ነው። እናሳየው እንዳልኩህ የህዝቡን አኗኗር እንግዲህ አኗኗር ሲባል እንዴት ያርሳሉ? እንዴት ያጭዳሉ? እንዴት ይወቃሉ? እንዴት ይመገባሉ? እንዴት የተለያዩ ነገሮችም እንዴት ሴሌብሬት ያደርጋሉ? ለምሳሌ ለጥፎም ሊሆን ይችላል ሰርግም ሊሆን ይችላል። የተለያዩ ጽዋዎች፣ ማህበራት ማህበር ምናምን ሊሆን ይችላል። እነሱን ሁሉ ያካተተ ጉብኝት ነው። ይህን ተፈጥሯዊና ትውፊታዊ ማህበረሰባዊ ሀብት ለጎብኚዎች አጋርቶ መልሶ ማህበረሰብን ለመጥቀም ያቅደው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም ከተመሰረተ አስር ዓመት ደፍኗል። የመጀመሪያ ሳይታችንም መኳት ማርያም ትባላለች። በዚህ በመቄት አቅጣጫ፣ በዚህ በሰሜን ወሎ ዞን ያው አውሮፓውያኖቹ እንግዲህ እንደምታውቀው ከኢንዱስትሪያል ሪቮሉሽን ከመምጣቱ በፊት ሊኖሩ የነበሩትን የአኗኗር ዘይቤ አሁን እኛ አካባቢ ብቻ ስለሆነ ያለው እና ደግሞ የነበሩ ተራራዎችን በውስጡ ያሉትን ደግሞ እጸዋትና እንስሳቶችን እነዛን በመጠቀም ቱሪዝሙ ወደ ህብረተሰቡ ዘልቆ እንዲገባ ማድረግ ነው። ግርማ አለባቸው ተወልዶ ያደገው በዓመት ውስጥ በብዙ ሺዎች የሚቆጠሩ ጎብኚዎች በሚጎርፉባት ላሊበላ ነው። የበዛው የጎብኚዎች ፍሰትን ያክል ማኅበረሰቡ በቀጥታ ያለመጠቀሙ ነገር ያሳሰቡ ይመስላል ግርማ። ለዛም ነው በሕግ ትምህርት ከተመረቀ በኋላ ወደ ተቋሙ ለመቀላቀል ይወስ ነው። ግርማ ዛሬ የተቋሙ የማስጎብኘትና የጎብኚዎች ቅበላ ዘርፍ ኃላፊ ነው። እሱ እንደሚለው የተቋሙ አበይት ስራዎች የሚከናወኑት የዓይን መስህቦች አካባቢ በሚኖሩ የማህበረሰብ አባላት ነው። የህብረተሰብ ጋር የሚመሳሰል ሎጆች ተሰሩ ወይም የእንግዳ ማረፊያዎች ማለት ነው። እነዚያ የእንግዳ ማረፊያዎች ከተሰሩ በኋላ ለዛች ቦታ ቅርብ የሆኑ በአንድ ቅሬ የተደራጁ ማህበረሰብ አባል ይሆናሉ። እስከ አራት መቶ እስከ ሁለት መቶ እንደየሁኔታው ሃውስ ሆልዶች ወይም የቤተሰብ ዋና መሪዎች ባልና ሚስት በሚባል ደረጃ አባል ይሆናሉ። ሎጁን ራሳቸውን የሚያስተዳድሩት ሊቀመንበር ይመርጣሉ፣ ገንዘብ ያዥ ይመርጣሉ። ከዛ በኋላ ግን ምንድን ነው የሚደረገው? መንገድ መሪ የሚባል አለ። ወጣቶቹ በተራ በተራ እንዲሰሩ ይደረጋሉ። ምግብ አብሳይም እንደዛ ስልጠና ይሰጥና ምግብ የሚያበስሉም እንደዚህ ወጣት ሴቶች በዚህ አስር የተሻለ ለፈረንጅ ትንሽ ቀረብ ያለ አመጋገብ ስነስርዓት የሚያቀርቡ ይመረጡና ወጣቶች ይደራጁና እዛ ይገባሉ። ከዛ ምንድነው የሚሆነው እንደዛ ካደራጀም በኋላ እንዳልኩ ዋና ማደሪያ ቦታ ነው ይሄ። ከዛ ቀጥሎ ደግሞ ከአንዱ ማደሪያ ቦታ ወደ አንዱ ማደሪያ ቦታ ስትሄድ መሀል ላይ የምሳ መብላያ የሚባል አለ። ምንጊዜም የኢትዮጵያውያን ምግብ የሚቀርብበት በየአይነቱ የሚባለው ምግብ የሚቀርብበት ማለት ነው። እነዚህ ላይም ደግሞ ሴቶች ብቻ ይደራጃሉ። ሴቶች ምግብ ማፍያ ቦታ ላይ ሴቶች ብቻ ሰላሳ አምስት እስከ አርባ ሴቶች ሊሆኑ ይችላሉ። ይደራጁና እዛ ምግብ ያቀርባሉ። በዋነኝነት በአማራ ክልል ሰሜን ወሎ አካባቢ እና በትግራይ ክልል በተለይም የምስራቅ ትግራይ አካባቢ ነዋሪዎች ጋር በትብብር የሚሰራው ተቋሙ የሚያገኘውን ገቢ ስልሳ በመቶ ለማህበረሰቡ መልሶ እንደሚያስረክብ ግርማ ነግሮናል። በስካሁኑ የሥራ ዘመኑ ለወጣቶች ብሎም ለመላው ነዋሪዎች ቀጥተኛና ተዘዋዋሪ ጥቅም እንዳመጣም ሰምተናል። ትምህርት ቤት ያሰሩአሉ ለትምህርት ቤት ግብአት የሚሰጡአሉ። አንዳንዶቹ ደግሞ ኢኮኖሚክ ላይ ወፍጮ ያስተክሏሉ። ከዚህ ከሚያገኙት ገቢ ማለት ነው። እዚህ የማህበረሰብ አቀፍ ቱሪዝም አስጎብኚዎች እዚህ ወደ አርባ እየደረስ እየወጡም እንደገና አዲስ እያስገባን አሁን አስራ ስድስት አለ። ከዛ ውጭ በእኛ በዚህ በላስታ ደረጃ ነው የምነግርህ። በሶስት በአራት ወረዳዎች አስራ አንድ መዳረሻ ቦታዎች ዋና የማደሪያ ቦታዎች አሉ። ስድስት የምሳ ቦታዎች አሉ። እንግዲህ በእነዚህ አጠቃላይ ህብረተሰቡ ወደ አስር ሺህ ህዝብ ተጠቃሚ ነው። በወጣቶች ደረጃ ግን ቅደም የሚሰሩት ያልኩ በምግብ ማብሰል እና በመንገድ መሪነት ነው ወጣቶች የሚጠቀሙት እና በእነዚህ ደረጃ ስናየው ከሁለት ሺህ በላይ ወጣቶች ተጠቃሚ ናቸው። ኢትዮጵያ ውስጥ አሁንም አሁንም የሚፈጠሩ ግጭቶች ጎብኚዎችን ማሸሻቸው እውነት መሆኑን የሚናገረው የተስፋ ማህበረሰብ አቀፍ ቱሪዝም የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ ግርማ አለባቸው ሰሞነኛው ሁኔታ ግን ተስፋ ሰጪ እንደሆነ ያውሳል። ተጽዕኖ አለው። ይጨነቃሉ፣ ያስባሉ። ግን አሁን እኛ አካባቢ ላይ ምስራቁ ስለተዘረዘ እኛ ጋር ትንሽ ጨምሯን ብለን ነው የምናስበው። አሁን በአሁኑ ሰዓት በተፈጥሮም ግን ይሄ የቱሪስት ስተት የሚጨምርበት ወራቶች ናቸው እነዚህ ከጥቅምት እስከ ጥር ባለው ከዚህ ከዝናብ በኋላ ያለው በጣም እይታውን ምኑም ሁሉም ነገር ያምራል። ከዚህም ቀጥሎ ደግሞ ታህሳስም አሁን ገና አለ፣ ጥርም አለ እንደዚህ አንዳንድ በዓላቶች ስለነበሩ እኛ ጋር ጨምሯል። አሁን ኢትዮጵያ ውስጥ ከሁለት መቶ በላይ አስጎብኝ ድርጅቶችና የጉዞ ወኪሎች እንደሚገኙ የኢትዮጵያ አስጎብኞች ማህበር ድረገጽ ይናገራል። የጉብኝት ሂደትን ማህበረሰባዊ መሰረት በመስጠት ረገድ ግን ግንባር ቀደምነቱን ያዘው ተስፋ ማህበረሰብ አቀፍ ቱሪዝም ስለመሆኑ ግርማ ያወሳል። ወደ ተከታዩ ዘገባችን እንለፍ። ተከታዩ ምንድን ነው? እንግዲህ ዛሬ ሴቶች ነው ሴቶች እንግዲህ በየዓመቱ ጾታዊ እኩልነትን ለማስተማር ና የጾታዊ እኩልነት ዓለም አቀፍ ግብል ለመምታት ዩኤን ውመን የአስራ ስድስት ቀን ንቅናቄ ያደርጋል። ዘንድሮም አስገድዶ መድፈር ላይ ለውጥ ለማምጣት በዓለም አቀፍ ደረጃ የፍካት ምሳሌ የሆነውን ብርቱካናማ ቀለም በመምረጥ እንቅስቃሴ ተጀምሯል። በኢትዮጵያም የተለያዩ ድርጅቶች ከህዳር 15 ጀምሮ በጾታዊ ጥቃት ላይ ለውጥ ለማምጣት በማህበራዊ ድረገጾችና መርሃ ግብሮች ላይ የተሳተፉ ነው። የደን ገረመው በአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ወይም የቢጫዋ እንቅስቃሴ ቡድን አስተባባሪ ምዕራፍ አድማሱን፣ የመቀሌው ይሆኖ ንቅናቄ ወይኒ አብርሃና የዶት ኢትዮጵያን ባልደረባ ኢየሩሳሌም በቀለን አነጋግራ ተከታዩን ዘገባ አሰናድታለች። በእኩልነት የሚያምን ትውልድ አስገድዶ መድፈርን ይጸየፋል። የዚህ ዓመት የ16 ቀን ጥቃትን የማውገዝና የማስቆም እንቅስቃሴ መሪ ቃል አለው። ህዳር 15 ቀን ተጀምሯል። ይህን እንቅስቃሴ ለመደገፍና ማህበረሰቡን ማስተማርና እንዲነጋገር ለማድረግ ብዙዎች በብርታት እየሰሩ ይገኛሉ። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ከእነዚህ መካከል ነው። ምዕራፍ አድማሱ በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት የህግ ተማሪና የሎ ሙቭመንት ቡድን አስተባባሪ ናት። ሁለት ቀን ነው ከተጀመረ። ለጊዜው እየሰራን ያለ ነው በፌስቡክ ትዊተር ኢንስታግራም ላይ ነው እየሰራ ነው ያለ፣ እስካሁን እና ኢቨንቶች እናዘጋጃለን። ያው ከየመን ጋር ነው። ሌላኛው ደግሞ ከአውስትራሊያ ኤምባሲ ጋር ሌላም ኢቨንት አዘጋጅተናል። እነሱ ሶስት ቀን የቆዩ ኢቨንቶች ናቸው። መሪ ቃሉ አስገድደው መድፈር ላይ ነው እና መስራት የምንፈልገው አስገድደው መድፈር በጣም ትልቅ ነገር እንደሆነ እና በማህበረሰባችን ሴት ወደሰረች ምን አርጋ ነበረ? ለምንድን ነው እንደዚህ የተደረገችው የሚለው ጥያቄ ነው የሚጠየቀው እንጂ አስገድዶ መድፈሩ ራሱን የቻለ ጥፋት ተደርጎ አይደለም የሚታየው። እሷ ምንድን ነበረ ስታደርግ የነበረው በዛ ጊዜ፣ ለምን አምሽታ ገባች፣ ለምን እንደዚህ አይነት ልብስ ለበሰች ነው እንጂ የሚባለው። ይሄ አስገድዶ መድፈርን ጥፋት ተደርጎ አይደለም የሚታየው እና በየዕለቱ በዚሁ በአስገድዶ መድፈር ያሉ አንዳንድ ነገሮችን እናምሳለን። ለምሳሌ የትናንትናው ላይ አይ ማለት አይ ነው ነበረ በምንም መልኩ ቢሆን አይ አልፈልግም ካለች፣ ፈልጋ ነው ኮ ግን ትንሽ መለመን ፈልጋ ነው ማለትም አያስፈልግም። እንዲህ ካለች እንዲህ እንደሆነ ነው እንጂ መቆጠር ያለበት ሌላ ነገር ማድረግ የለብንም የሚለው ነገር ላይ ነው ትናንት የሰራ ነው። እና በየቀኑ አንዳንድ ነገሮችን እናነሳለን። ዩኒቨርሲቲ ተማሪዎችን እንዲያስቡ ነው የምንፈልገው ሁሉ ጊዜ በሚኖሩት ሕይወታቸው በሚያጋጥማቸው ነገሮች፣ በሚሰሙቸው ነገሮች እንዲያስቡባቸው ለማድረግ ነው የምንፈልገው። ኢቨንቶቻችን ላይ አሁን የግጥም ምሽት እና ፊልም እናሳያለን። ከዛም በኋላ ደግሞ ውይይት ይኖረናል። ከሁሉም የራሱ አመለካከት ስላለው ስለ አስገድዶ መድፈር ምን ቢሆን ለሁላችንም የመማማር እንዲሆን ስለሚፈልግ ነው። ሁላችንም ራሳችንን እየጠየቅን እንድንሄድ ነው የሚፈልገው። የአዲስ አበባ ዩኒቨርሲቲው የየሎ ሙቭመንት እንቅስቃሴ እህት የሆነውና ትግራይ ውስጥ የሚንቀሳቀሰው ይሆነው ንቅናቄን በበኩሉ በመቀሌ ከተማ መንገድ ዳር ላይ ጠረጴዛቸውን ዘርግተው ከጥቃት ነጻ ለሆነ ሕይወት ተስፋና አመላካሽ ተደርጎ የሚታሰበውን ባለ ብርቱካናማ ቀለም ቲሸርት ለብሰው ከመንገደኞች ጋር ስለ ጾታዊ ጥቃትና ስለ አስገድዶ መድፈር እየተወያዩ ይገኛሉ። ወይን አብርሃ የይሆኑ አባል ናት። ስለ እንቅስቃሴያቸው እንዲህ ብላኛለ። ማህበራዊ ሚዲያ ላይ አንዳንድ ጽሁፎችን እየጻፍን ነው። የዘንድሮ በእኩልነት የሚያምን ትውልድ አስገድዶ መድፈርን ይጠየፋል የሚል መልእክት ነው የሚያስተላልፈው። አሁን ደግሞ መቀሌ አስራ ሰባት የሚባል ቀበሌ በጣም ብዙ ሰው መላለስበት ቦታ እኛ ቲሸርት ለብሰን ጠረጴዛ እና ወንበር አውጥተን እዛ ቁጭ ብለናል። አስፋልት ላይ ነው ያለ። ነው የሚያልፍ ሰው የፈለገ ፍላጎት ያለው ሰው እየመጣ ስለ ፆታዊ እኩልነት ምንድን ነው አስገድዶ መድፈር ምንድን ነው ነገሮችን እያወራን ነው እና ብዙ ሰው እየተሳተፈ ነው ሌላ ደግሞ እዚህም መቀሌ እንደ ሴፋውት አለ አቢዝ የተደረጉ ሴቶች የሚቆዩበት ኦፍሶሻ የሚባል ለዛ ደግሞ ሞዴስና አንዳንድ ልብሶች ምናምን እያሰባሰብ ነው። ብዙ ሰው ነው የሚያልፈው በዛ መንገድ። ምን እያደረግን እንደሆነ ይጠይቁናል፣ እነግራቸዋለን። ፍላጎት ያለው ሰው ደግሞ የተዘጋጁ ወንበሮች አሉ፣ መጥተው የፈለገው አይነት ጥያቄ መጠየቅ ይችላል። ለዲስኬሽን የሚሆኑ ነጥቦች ያለታሉ። እኛም ዲስከስ እናደርጋለን። ምን እያደረግን እንደሆነ ደግሞ እያስረዳናቸው ነው። አሪፍ ነው። እስካሁን ያለው በጣም ጥሩ ነው። በደወልኩበት ሰዓት ሰዎችን እያስተናገዱ ስለነበረ እነማን ናቸው ሰሞኑን እየመጡ ከእናንተ ጋር እየተወያዩ ያሉት፣ ምን አይነት ሀሳቦች ናቸው የሚነሱት ስል ወይኒን ጠየኳት። በሚገርም ሁኔታ ሁሉም ወጣቶች ናቸው እስካሁን ያሉት። እንደውም አሁን ሁለት ወጣቶች ወንዶች ናቸው፣ እነሱ ጋር እያወራች ነው። ወንዶችም ሴቶችም እየተሳተፉ ነው። ሁሉም ሰው ጥቃት እንዳለና ጥቃቱ መቆም እንዳለበት አምኗል። አሁን ያለው ችግር ምን ምንድን ነው እኛ አሁን ባለንበት የግድ እንደውጭው አለም ሁሉም ነገር አልጋ ባልጋ አይሆንም ቀስ እያለ ነው የሚስተካከለው አይነት አስተያየቶች ነው ያሉት አሁን ላይክ በዚህ ሌቨል እንዴት ነው መቀየርን እንችላለን ወይ ባህሉን ለጭቆናውም ለጥቃቱም አስተዋጽኦ እያደረገ ያለው ምክንያቱም እንደ ባህል የቆጠርናቸው ልማዶች አሉ ስለዚህ እዚህ ጉዳይ ላይ እያወራን ነው ግን የአብዛኛው ሰው ምላሽ ምንድን ነው ጊዜው ነው ወይ አሁን አሁን ኢትዮጵያ ባለችበት ሁኔታ ስለዚህ ጉዳይ ማውራት እንችላለን ወይ ነው ጥያቄያቸው እና አሁን እንችላለን ብለን እያስረዳናቸው ነው ጥሩ ዲኬሽን እያካሄድን ነው በሌላ በኩል ዶት ኢትዮጵያ የተሰኘ የካናዳ ግብረሰናይ ድርጅት ውስጥ የማህበረሰብ አመቻች የሆነችው ኢየሩሳሌም በቀለ ድርጅቱን ከተቀላቀለች ቅርብ ጊዜ መሆኑን ጠቅሳ በዚህ አጭር ጊዜ ውስጥ ግን በመስሪያ ቤታቸው የስነ ፆታ ክለብ በመመስረት እየተንቀሳቀሱና ይህን የአስራ ስድስት ቀን ፆታዊ ጥቃት እንቅስቃሴን በልዩ ሁኔታ እየተጠቀሙበት መሆኑን አጫውታኛለች። እና የምናደርገው እኛ አሁን ይሄ ለከፋ አለ አይደለ፣ ለከፋ ከምን እስከምን ድረስ የሚለውን ለማሳየት ሞክረናል። ይሄ የተዘጋጀ ፕሮግራም ሁለት ወንዶችን ስዕል አዘጋጀ፣ ሁለት ሴቶች ስዕል አዘጋጀ። ሴቶች የተለከፋቸውን ወንዶች ደግሞ ወንዶች ወንዶች ተለክፋችሁ የምታውቁትን ጻፉ እኮ፣ ሴቶች ደግሞ ለክፋችሁ የምታውቁትን ወንዶችን ጻፉ። ዝላ ራሳቸው በአይናቸው ልዩነትን እንዲያዩ። ምክንያቱም ወንዶቹ ስዕል ምንም እየተጻፈ የለም። ከአንድ ከስስ ቃላቶች ለዛ ምንም ለከፋን የማያከርፍቱ ነገሮች መጥፋ ይሄ ቫዮለንስ ከምን እንደሚጀምር መሰረቱ እንዳዩት ለከፋ ብሎ የሚሉት ምንም ነው የሚለው እንዲያዩ በደንብ አድርገን አሳይተናል። አሁን ምንድነው እኛ ጋር በጣም አዌርነት ያላቸው ወንዶችም የስራ ባለሙያዎችን ናቸዋል። ነገር ግን እኛ ምንድን ያሰብን አሁን ደሴ ታዊት ካሉ ሙቭመንቶች ጋራ አንድ ላይ በመቀናጀት ፕሮግራሞችን ወደዚህ ማምጣት አሁን እንዳልኩሽ ለከፋ በጣም ቀላል ነገር ነው የሚረዱት። ምክንያቱም ለከፋት ምንም አ ለነሲሴት ምን ሊደርስባት ይችላል፣ በለከፋት ምን እያጋጠማት ሊመጣ ይችላል እና እነዚህ ወንዶች ደግሞ ይሄ ለከፋ ተነስቶ ትንሽ እየቆየ የሆነ ጥቃት ሆኖ ቫይለንስ እየሆነ እያደገ የሚመጣው እና ባለን አቅም በቻ አቅማችን እንዲቆም ለማድረግ የራሳችንን እና ለመውጣት እየሞቀርም ጥቃቱን እንዲቆም ከሴቶች ይልቅ ደግሞ ወንዶች እንዲከራከሩ ለማድረግ ሞቅዳል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ሂማላያ ካታራክት ፕሮጀክት የተባለ የአይን ሕክምና ቡድን በኤርትራ ተገኝቶ የህክምና አገልግሎት ከሰሞኑ ሰጥቷል። የህክምና ቡድኑ ከአሜሪካ ከኤርትራ፣ ኢትዮጵያ እና ከሂማሊያ የተውጣጡ አስራ ሰባት የህክምና ባለሙያዎች የተካተቱበት ነው። አስመራ የሚገኘው ዘጋቢያችን ብርሃነ በረሀ ዘገባ አለው። ሰዓት ሽዱሽተ ምሸት ፋዱስ ፍርቅ ለይቲ ይህ የሰማነው ድምፅ ሂማሊያን ካታራክት ፕሮጀክት በተባለ የአይን የህክምና ቡድን የአይነ ሞራ ወይ ካታራክት ቀዶ ጥገና ለተደረገላቸው ታካሚዎች ስለ መድኃኒት አጠቃቀም በባለሙያ የተሰጠ ማብራሪያ ነው። ይህ የአይን ህክምና ቡድን ከጥቅምት 30 እስከ ህዳር አምስት ባለው የአንድ ሳምንት ጊዜ ውስጥ በአስመራ ብርሃን አይኒ ሪፈራል ሆስፒታል ከሚሰሩ ኤርትራውያን ሐኪሞች ጋር በመተባበር ወደ አንድ ሺህ አምስት መቶ ለሚጠጉ ህመምተኞች ነው የአይነ ሞራ ወይ ካታራክት ቀዶ ጥገና ያደረገላቸው የብርሃን አይኒ የሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ካሳይ ፍስሓጽዮን ከተለያዩ የኤርትራ ክፍል የመጡ የአይነ ሞራ በሽታ የነበረባቸው ሰዎች የዚህ ኦፕራሲዮን ተጠቃሚ እንደሆኑ ለቪኦኤ ተናግረዋል። ኩሉ ክል ዕድሜ ካብ ህፃን ቆልዓ ክሳዕ ደቂ ተስዓ ደቂ ሚእቲ ኩሉ መጀመሪያ እኳ ሓሲብና ያነበርና እዚ ኣቶማ ብርሃን ዓይኒ ከህፃን እስከ አዋቂ ለሁሉም ሰው ነው ህክምና የሚሰጠው። መጀመሪያ አስመራ ላሉ በዚያ ሆስፒታል ተመዝግበው ሲጠባበቁ ለነበሩ ታካሚዎች ብቻ ነበር የታሰበው። በኋላ ግን አስፈላጊነቱ ስለታየ በሁሉም የኤርትራ ክፍል ላሉ ህመምተኞች ጥሪ በማድረግ እንዲመጡ አድርገናል። ዶክተር ካህሳይ አያይዘው ከውጭ አገር ሐኪሞች ጋር በጋራ በመስራታቸው ልምድ ለመለዋወጥና የስራ ጫናቸውን ለማቃለል ትልቅ አስተዋጽኦ እንዳለው ተናግረዋል። የሰው አቅም አለን። ይህ ግን ተጨማሪ ነው። በዛ ላይ ይዘውት የመጡት የሕክምና መሳሪያዎችና መድኃኒቶች በነበረ ላይ ተጨማሪ ድጋፍ ሆነውናል። ያለ ክፍያ ነው፣ በነጻ ያመጡልን። ይህ ደግሞ ትልቅ ድጋፍ ነው። የነበረንን የስራ ጫናም አቅልሎልናል። የሂማሊያን ካታራክት ፕሮጀክት የሕክምና ቡድን ዋና የስራ ፈጻሚ አሜሪካው ሚስተር ጆብ ሃይንተስ በበኩላቸው ወደ ኤርትራ ለመጀመሪያ ጊዜ እንደመጡና የዚህ የሕክምና ዋነኛ ዓላማ ከኤርትራውያን ሐኪሞች ጋር በጋራ በመስራት የአይን ችግር ያለባቸውን ሰዎች ለመርዳት እንደሆነ ተናግረዋል። በጋራ በመስራት በህብረተሰቡ ላይ ያሉ የአይን በሽታዎችና ችግሮችን ማከም ከቻልን ቁጥሩን በእጥፍ በማሳደግ ለ1500 ሰዎች ቀዶ ጥገና ማድረግ እቅዳለን። ከዚህም በተጨማሪ ከኤርትራውያን ሐኪሞች ጋር የልምድ ልውውጥ ለማድረግም ያስችልናል። ሚስተር ጆብ አያይዘውም ለቀዶ ጥገና የሚሆኑ መሳሪያዎችንና ከ3 ሺህ በላይ ለሚሆኑ ሰዎች የሚያገለግሉ የአይን መድኃኒቶችን በእርዳታ እንዳመጡ ከተናገሩ በኋላ በአስመራ ብርሃን አይን ሪፈራል ሆስፒታል ያገኙት ምቹ የህክምና ቦታና የሆስፒታሉ ሰራተኞች የስራ ተነሳሽነት ስራቸውን በተሳካ ሁኔታ ለመስራት እንደቻሉ ተናግረዋል። ይህ በሁለቱ መካከል የተጀመረውን የአይን ህክምና ግንኙነትን ወደ ላቀ ደረጃ በማሳደግ የስልጠናና ለሆስፒታሉ የሚያስፈልጉ የህክምና መሳሪያዎችን እንዲሁም መድኃኒቶችን ለማሟላት በሚቻልበት ጉዳይ ላይ ከኤርትራ የጤና ሚኒስቴር ጋር ውጤታማ ንግግር እንዳደረጉ ዶክተር ካህሳይና ሚስተር ጆብ ተናግረዋል። የዚህ ልዩ የቀዶ ጥገና ፕሮግራም ተጠቃሚዎች በበኩላቸው በዚህ በተፈጠረላቸው ልዩ የነፃ ቀዶ ጥገና የህክምና እርዳታ ማየት እንደቻሉ ተናግረዋል። ኩሎም ተሓባበርቲ እንዳስሓቁ ሁሉም ተባባሪዎች ናቸው እየሳቁ ነው ያከሙን። ትላንት መጥቼ አሁን ማየት ችያለሁ። ዓይኔ በርቶልኝ ተደስቻለሁ። ዓይኔ ደክማ መነጽር ነበር የማረገው ምንም አላይም ነበር። አሁን ግን ማየት ችያለሁ። ከአስመራ ገዛ ባንዳ ከተባለ ቦታ እንደመጣ የተናገረው የሰባት ዓመት ልጅ ብሩክ በበኩሉ በተደረገለት ቀዶ ጥገና ማየት እንደቻለ ተናግረዋል። ሱቁሩ ኩልክ እ ማየት ተቸግሬ ነበር። ሁለቱም ዐይኖቼ ናቸው የታመሙት። የግራ ዐይኔ ጠብታ ተደርጎልኝ ተሽሎኛል። የቀኝ ዐይኔ ቀዶ ጥገና ተደርጎልኝ ጥሩ ነው ያለሁት። እያጫወቱ ነው ያከሙኝ። የግራ ዐይኔን ደግሞ በኋላ እናደርግልሃለን ብለውኛል። ለቀዶ ጥገና ተራ ይዘው ያገኘኋቸው የሰማኒያ ዓመት ሽማግሌ በበኩላቸው ላለፉት ስድስት ዓመታት የአይን ችግር እንደነበረባቸው ከሶስት ወር በፊት ግን በሞራ መሸፈኑን በሐኪሞች እንደተነገራቸውና አሁን ደግሞ ተራቸው ደርሶ ኦፕራሲዮን ለማድረግ እየተጠባበቁ እንደሆነ ከተናገሩ በኋላ እሳቸው ያገኙትን የነጻ የሕክምና እድል ሌሎችም እንዲያገኙ ተመኝተዋል። የሂማሊያን ካታራክት ፕሮጀክት የህክምና ቡድን ከዚህ ቀደም በሂማሊያ፣ ጋናና ኢትዮጵያ ተመሳሳይ የካታራክት ወይ አይነ ሞራ ቀዶ ጥገና እንዳካሄዱ ታውቋል። ሂማሊያን ካታራክት ፕሮጀክት የአይን ህክምና ቡድን ዋና ጽህፈት ቤቱ አሜሪካ ሲሆን ከ25 ዓመት በፊት የተለያዩ አገር ዜግነት ባሏቸው የህክምና ባለሙያዎች የተመሰረተ የግብረ ሰናይ ድርጅት ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ

በዚህ ዘፈን ላይ ብዙ ስንብት እንዳታበዙ ቶሎ ለለምለም ቦታውን ብሏል። እኛም እንግዲህ ዝግጅታችን እዚህ ላይ ተጠናቋል፣ ግን ሳናስታውሳቸው አናልፍም። ጋቢና ቪዮ አት ቪዮ ኒውስ ብለው እንዲሁም ደግሞ ቪዮ አምሃሪክ ብለው አስተያየታቸውን ያድርሱን፣ ኢሜላቸውን ላኩልን። በተለይ ደግሞ ቺ ለምታሰባስቢው የድምፅ አስተያየት ያገኙሽ። ፕሮግራሙን በመምራት አብረናቸው የነበረው ጽዮን ግርማና ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያሜሮ ነው። ሙዚቃውንም በመምረጥ ለሶስተኛ ጊዜ स्टम रेडियो <laughs> <laughs> <Dermado. laughs>